ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ይኸው አገራችን እንዳለው አድርገን ለማስመሰል ሞክረናል። ቆንጆ በዓል ነው። እንኳን ለኢትዮጵያና ና አዲስ ዓመት እስከ ዘመነ ሉቃስ ወደ ዘመነ ዮሐንስ አሸጋግረን አሸጋግራችሁ። ልጆቻችን እዚህ ሲያድጉ አንዳንዴ ማንነታቸውንም በትክክል አይደንቲፋይ ሳያደርጉ የሚያልፉበት ጊዜ ረጅም ነው። ካሊፎርኒያ ላይ ኢትዮጵያውያኑና ኤርትራውያኑ የዘመን መለወጫን፣ ቅዱስ ዮሐንስንም አብረው ሞቅ አድርገው ተቀብለውታል። ወደ ካሊፎርኒያ ወስዳችኋል። የመጀመሪያውን ቤተሰባችን እንደ ምሳሌ አድርጌ ልጠቅብ እችላለሁ። እህትና ወንድም ናቸው። እናትና አባት ላስቲክ ቤት ውስጥ ይኖሩ ነበረ። የጎዳና ተዳዳሪ ነበሩ ለብዙ አመት እና ከዛ ጉስቁል ሕይወታቸው ከመንገድ ላይ እንደ ኬር ጊቨር የምንላቸው ወይንም ደግሞ የቤተሰብ ሞግዚት አድርገን የራሳችን ቤተሰቦች ተከታትለው አይተው ምን ያህል በኑሯቸው እንደተጎዱ አካባቢ ሁሉ መስክሮላቸው አቀፍ ናቸው። በዛ ሰዓት ቤት ተከራይተን ከጎዳና መንገድ አወጣ ናቸው። ስለ ማንና ስለ ምንድን ነው የሚናገሩት? ወይዘሮም የሚለገሰ የወገኔ የድርጅት አስተዳዳሪና እናትም ናቸው። በዚህ ምሽት አለ እሁድ መስከረም አራት 2012 ዓመተ ምሕረት ጤና ይስጥልኝ ክቡራትና ክቡራን አድማጮች ሰሎሞን አባተነኝ ለአዲሱ ዓመት የመጀመሪያ እሁድ አስተናጋጃችሁ አሁን የሰዓቱን ዋና ዋና የዓለም ዜና አሉላ ከበደ ያሰማናል ጤና ይስጥልኝ እንደምናመሻችሁ ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ የትናንትናውን ደባ ሸርና መረባበሽ በመተው አዲስ መንገድ መለማመድ ይኖርብናል ሲሉ ጠቅላይ ሚኒስትር አብይ አህመድ አሳሰቡ ጠቅላይ ሚኒስትሩ ዛሬ በከፋ ዞን ቦንጋ ስታዲየም ተገኝተው ባደረጉት በዚህ ንግግር ባለፉት አርባና አምሳ ዓመታት የነበረውን አካሄድ ኢትዮጵያን ወደ ኋላ መጎተቱን ጠቅሰዋል ከጠቅላይ ሚኒስትሩ ጋር ወደ ቦንጋ ከተጓዙ ጋዜጠኞች አንዱ የሆነው እስክንድር ፍሬው ተከታዩን አድርሶናል የጠቅላይ ሚኒስትር አብይ አህመድ የምዕራብ ኢትዮጵያ ጉብኝት የቅርብ አጋሮቻቸውን ጨምሮ ሌሎች ከፍተኛ ባለስልጣናት የተሳተፉበት ነበር። ከባለቤታቸው ቀዳማዊት እመቤት ዝናሽ ታያቸው ጋር የተጓዙት የኢትዮጵያው መሪ ምክትል ጠቅላይ ሚኒስትር ደመቀ መኮንን፣ መከላከያ ሚኒስትር ለማ መገርሳና ሌሎችም ባለስልጣናት አብረዋቸው ነበሩ። የካፋን ሕዝብ የቆዩ ባህላዊ የአስተዳደር እሴቶች ያደነቁት ጠቅላይ ሚኒስትሩ የኢትዮጵያን ወቅታዊ ሁኔታም አያይዘው አንስተዋል። ከዚህ አንጻር ያሳሰቡትም ያለፈው የፖለቲካ አካሄድ መቀየር እንዳለበት ነው። ለኢትዮጵያውያን ፍቅር፣ ለኢትዮጵያውያን ሰላም፣ ለኢትዮጵያውያን መከባበር እንጂ እንደ ትናንትናው ደባ፣ ሸር፣ ተንኮል፣ መረባበሽ ካስከተለው ደህንነትና ኋላ ቀርነት ያተረፍነው ትርፍ ስለሌለ አዲስ መንገድ መለማመድ ይኖርብናል። ባለፉት አርባና አምስት ዓመታት ኢትዮጵያ ውስጥ አንዱ በአንዱ ላይ ሲሸርብ አንዱ በአንዱ ላይ ተንኮል ሲሰራ፣ ኢትዮጵያን ወደ ኋላ እየጎተተ ስለሆነ ከእንደዚህ አይነት በሰማይም በምድርም ተቀባይነት የሌለው ኢትዮጵያ ወደ ኋላ ከሚያስቀር የአስራ ዘጠነኛው ክፍለ ዘመን ኋላ ቀር እሳቤ ወጥተን ወደ አንደኛው ክፍለ ዘመን ስልጡን እሳቤ በመግባት በመደመር ሀገራችን እናለማ በትህትና እየጠየቅ መልካም አዲስ ዓመት የብልጽግና መሰረት የምትጥሉበት የፍቅር ዘመን ይሁንላችሁ። አመሰግናለሁ። የካፋ ዞን አዲስ የክልል አደረጃጀት እንዲኖር ከጠየቁ የደቡብ ክልል አካባቢዎች አንዱ ነው። በዚህና በሌሎች ርዕሶች ላይ ለጠቅላይ ሚኒስትሩ የቀረቡ ጥያቄዎችንና የተሰጡ ምላሾችን ነገ በሌላ ዘገባ መለሰባቸዋለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ እስክንድር ፍሬውን ለዘገባው እናመሰግናለን። በቤተ እምነታችን ላይ የሕልውና ስጋት ተጋርጦብናል የሚሉ በደሴ ኮምቦልቻና መካነ ሰላም ከተሞች የሚኖሩ የኦርቶዶክስ እምነት ተከታዮች መንግስት ለቤተ ክርስቲያኒቱ ተገቢውን የሕግ ከለላና ጥበቃ ያደርግ ሲሉ የጠየቁበትን ሰላማዊ ሰልፍ ዛሬ ያካሂደዋል። በብዙ ሺህ የተቆጠሩ ምእመናን የተሳተፉበትን ሰልፍ በሰላም መጠናቀቁንና በሰላም ተጀምሮ በሰላም እንዲጠናቀቅ ደግሞ የጸጥታ አካላት ወጣቶችና ምእመኑ ላበረከቱት አስተዋጽኦ በሰልፉ አስተባባሪዎች ምስጋና መቸራቸውን ጠቅሶ የደሴው ዘጋቢያችን መስፍን አድራጌ ተከታዩን አድርሰናል። ልብሰ ተክህኖ በለበሱ ዲያቆናትና ካህናት ጥንግ ድርብና ካባ በደረቡ መምህራንና መርጌታ ተመሳሳይ አልባሳት ባጠለቀው የሰንበት ትምህርት ተማሪዎች የተመራውን የደሴ ከተማ ሰላማዊ ሰልፍ ከ50 ሺህ የሚልቅ ምዕመን አጅቦታል። ቤተ ክርስቲያንን ማቃጠል የኢትዮጵያን ታሪክ ማቃጠል ነው፣ የፖለቲካ ነጋዴዎች እጃቸውን ከቤተ ክርስቲያን ላይ ያንሱ፣ የአብያተ ክርስቲያናትን መቃጠል የካህናትንና የምዕመናንን ግድያ መንግስት በአስቸኳይ ያስቁም የሚሉና በርካታ መፈክሮችን ያነገቡት ሰልፈኞች ከየአጥቢያው ተሰብስበው ፒያሳ ላይ ከተገናኙ በኋላ መዳረሻቸውን ያደረጉት መስቀል አደባባይ ነበር። አብያተ ክርስቲያናት በየደረጃው ያሉ የመንግስት አመራሮች፣ የሰልፉ አስተባባሪ ኮሚቴ ቤተክርስቲያናት ለኢትዮጵያ ስልጣኔ ያበረከተችውን አስተዋጽኦ ዘክሯል። ከቅርብ ዓመታት ወዲህ ግን ይህ ውለታዋ ተዘንግቶ አብያተ ክርስቲያናት እየተቃጠሉ የሃይማኖት አባቶችና ምዕመናን እየተገደሉና እየተሳደዱ ናቸው ሲል ያስረዳል። ብራና ዳምጣ፣ ቀለም በጥብጣ፣ ፊደል ቀርጻ ትምህርትና ስልጣኔን ያስጀመረች ሀገርን ከነ ድንበሩ፣ ነፃነትን ከነ ክብሩ፣ ፊደልን ከነ ቁጡ፣ አንድነትን ከነጀግንነቱ ለሀገር ያበረከተች ባለውለታ ነች። መግለጫው ወሎን ጨምሮ በጅግጅጋ በሲዳማ ጌዲዮ አማ ና ጉጂ ዞኖች የተከሰተውን የቤተክርስቲያን ቃጠሎ የምዕመናን ግድያና ስደት አስታውሶ ችግሩ አሁንም ቀጥሏል ሲል ያስረዳል። ለዚህም ምክንያቱ ደግሞ መንግስት አስፈላጊውን የህግ ከለላ ለቤተ ክርስቲያን ባለመስጠቱ ነው ብሏል። የሰልፉ አስተባባሪ ኮሚቴ ባለ ዘጠኝ ነጥብ የአቋም መግለጫ ያወጣ ሲሆን ስልጣናቸውን መከታ በማድረግና ለጥፋት የተደራጁ ቡድኖችን ፖለቲካዊ ሽፋን በመስጠት ለምዕመናን መገደልና መሰደድ ለአብያተ ክርስቲያናት መቃጠልና ቅርሶች መውደም ምክንያት የሆኑ የመንግስት ባለስልጣናትንና የስራ ኃላፊዎችን ድርጊት እናወግዛለን። ቤተ የሕግ ከለላና ጥበቃ ከመንግስት እንዲሰጣት እንጠይቃለን የሚሉና ሌሎች መልእክቶችም አስተላልፈዋል። በሀገራችን ሁሉም ቤተ እምነት በመከባበርና በመተሳሰብ ለብዙ ዘመናት በመኖር ለሌሎች ሀገራት ጭምር አርያነት ያለው ተምሳሌት በማሳየት ዘመናትን ተሻግረው እዚህ ደርሰዋል። ስለሆነም ሁሉም ቤተ እምነት በቤተ ክርስቲያናችን ላይ እየደረሰ ያለውን ቃጠሎና የካህናት ምዕመናንን መገደል፣ መሰደድ በጽኑ በማውገዝ በመከላከል እንዲሁም አጥፊዎችን አሳልፎ ለህግ በመስጠት ከቤተ ክርስቲያናችን ጎን ቆመው ታሪካዊ ኃላፊነታቸውን ይወጡ ዘንድ በአክብሮት እንጠይቃለን። የሰልፉ አስተባባሪ ኮሚቴ ሰብሳቢ መምህር አባ ኪዳነ ማርያም አረጋ ሰልፉ ኢትዮጵያ የጨዋነት የተንጸባረቀበትና ከተጠበቀው በላይ በርካታ ህዝብ የተሳተፈበት እንደሆነ ጠቅሰዋል። ሰልፉን ከጠበቅነው በላይ ነው የሆነ በደሴ ከተማ ውስጥ ያለ የኦርቶዶክስ ተዋሕዶ እምነት ተከታይ አንድም ሰው ሳይቀር በነቂሰ ወጥቶ ድምፁን ያሰማበት ሰዓት ነው። በጣም ደስ ብሎናል። እግዚአብሔር እናመሰግናለን። ከጸጥታም ጋር ያለው ጉዳይ በእኛም ውስጥ ያሉት በጸጥታ ላይ ተሰማርተው የነበሩ ወጣቶችም ሆኑ የመንግስትም እንደዚሁ የጸጥታ ኃይልም ተባብሮ በመስራት እስካሁን ድረስ ምንም የጸጥታ ችግር አተፈጠረም። ዲያቆን ሰለሞን ወልዴ ይባላለሁኝ። ደሴ በተደረገው ሰላማዊ ሰልፍ የቁጥጥርና ስነ ስርዓት ሰብሳቢ ነኝ። በአዲስ አበባ በአስሩ ማህበራት የተዋቀረው የሰላማዊ ሰልፍ አዳራሽ ኮሚቴ ሀሳቡን እንደግፋለን። ሌላኛው ከመንግስት ጋር በጀመሩት ድርድርም ከጎናቸው እንደምንቆም መግለጽ እንፈልጋለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅድስተ ሥላሴ መንፈሳዊ ዩኒቨርሲቲ የሬጅስትራር ክፍል ኃላፊና በአዲስ አበባ አገረ ስብከት የጎላ ጽርሐ ጽዮን ቅዱስ ሚካኤል ሰባኪ ወንጌል መምህር በላይ ወርቁ ቤተ ክርስቲያኗ ላይ ያንዣበበውን አደጋ እንዲህ ይገልጹታል። ይቺ የዓለም አብያተ ክርስቲያናት መስራች የሆነች ለእንግዳ ተቀባይነት ተምሳሌት የሆነች ቤተ ክርስቲያን መንግስት ባለበት አገር ላይ እንግዳ እንድትሆን ስትደረግ ከዚህ በላይ ምን አደጋለን? ለአንድነት ተምሳሌት፣ ለኢትዮጵያዊነት ልዩ መገለጫ የሆነች ቤተ ክርስቲያን እነዚህ ሁሉ ሴቶቿ እየተሸረሸሩ ናቸው። ሰልፉ ከሚኖረውም ጠቀሜታ አኳያ የሚከተለውም ብለዋል። አንደኛ ሰላማዊ ሰልፍ የሚለው ትክክለኛ ትርጉም ያገኘበት ቀን ነው። እየዘመርን ወጥተን እየዘመርን ነው የተመለስ ነው። ይሄ ሰላማዊ ሰልፍ ይፈቀድልን ለሚሉ ሰዎች እንደዚህ አድርገው የሚወጡ መሆን እንዳለባቸው ቅድመ ሁኔታ ማሳያ ነው። ሁለተኛው የኢትዮጵያን ውለታ ሳያውቁ በጥቅመኛ ፖለቲከኞች እየተነዱ ላሉ ሰዎች የቤተ ክርስቲያኒቱን ውለታና ቤተ ክርስቲያኒቱ የሁሉ መሆኗን ማሳወቂያ መንገድ ነው። ሦስተኛው መንግሥት ለቤተ ክርስቲያን ተገቢውን ጥበቃ እንዳላደረገላት ማስገንዘቢያ ነው። የደቡብ ወሎና ኦሮሞ ብሔረሰብ አስተዳደር ዞኖች አገረ ስብከት ሊቀ ጳጳስ ብፁዕ አቡነ አትናቴዎስ መንግሥት የሕዝቡን ጥሪ ከሰማ ሰልፉ ሕዝቡ ከመንግሥት ጎን መቆሙን የሚያሳይ እንጂ ተቃውሞ አይደለም ካሉ በኋላ ይህን አክለዋል። ጩቤ አስታቀው ፈንጭ አስቋጥረው በህዝባችን ላይ የጠፋጭ ህጃቸውን ለመላክ በዚህ ዝግጅት ላይ ያሉ አካሎች እንዳሉ ነው። እነዚህ ሰዎች ከዚህ ሰላማዊ ሰፍ ሊማሩ ይገባቸዋል። እንደ እውነቱ ከሆነ የሚጠቅመው ከዚህ በፊት እንዳረፈው ተባብሮ ተዛዝኖ አስፈላጊውን ነገር ሁሉ በውይይት እየፈቱ በአንድ ላይ መጓዙ ብልህነት ነው። ካሰቡት ቦታ ደግሞ ያለምሳል። በተመሳሳይ ሰልፉ በኮምቦልቻና መካነ ሰላም ከተሞች ተካሂዷል። የኮምቦልቻ ቃሉና አርጎባ ወረዳዎች ቤተ ክህነት ስራ አስኪያጅ መምህር ቆሞስ መላከ ህይወት አባ ተክለ ማርያም ገብረ ማርያም ከ1990 ዓ ም ወዲህ በቤተ ክርስቲያን ላይ እየደረሰ ያለው ጥቃት ቢባባስም መንግስት የወሰደው እርምጃ የለም መንግስት ያልሰራውን እንዲሰራ ጥሪ የተላለፈበት ሰልፍ ነው ብለዋል። የመካነ ሰላም ከተማና የቦረና ወረዳ ሰልፍ አስተባባሪ አቶ ፍቅረ ማርያም መንግስቱ በበኩላቸው ዛሬ በመካነ ሰላም ከተማ ከጠዋቱ 12 ሰዓት ተኩል እስከ ቀኑ 5 ሰዓት ተኩል በዘለቀው ሰልፍ ልዩ ልዩ ጥያቄዎች መሰንዘራቸውን አመልክተዋል። በተለይ የሌሎች ቤተ እምነት ተከታዮችና መንግስት የጽንፈኛ ኃይሎች ድብቅ ዓላማን በንቀት በመከታተል ኢትዮጵያ አንድነትን ማስቀጠል እንዳለባቸው የመጠየቁን ነው አስተባባሪው ያስረዱት። ሰልፈኞቹ ለተጠየቁት ጥያቄዎች መንግስት አፋጣኝ ምላሽ እንዲሰጣቸውም ጠይቀዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍን አራጌን ለዘገባው አመሰግናለሁ። አድማጮች፣ አሁን ወደ አዲስ አበባ እንመለስ። በአዲስ አበባ ልደታ ቤተ ክርስቲያን ሰልፍ ለማድረግ ሞክረው የነበሩ ወጣት ምዕመናን በፖሊስ ቁጥጥር ስር ውለው መለቀቃቸው ተገለጠ። ባልደረባችን መለስካቸው አምሃ መስመር ላይ ይገኛል። መለስካቸው፣ እንደምናመሸ እስኪ የሆነውን ባጭሩ ንገረን። ዛሬ በአዲስ አበባ ከተማ ልደታ ቤተክርስቲያን ሥርዓተ ቅዳሴው ከተጠናቀቀ በኋላ ምዕመናን ከተለመደው በተለየ ሁኔታ መዝሙር ሲያሰሙ ቆይተዋል። ከዚያም በኋላ በተለይ ወጣት ምዕመናን ሰላማዊ ሰልፍ ማድረግ ወደ መንገድ ወጥተው እንደነበረ የአዲስ አበባ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገረ ስብከት በተለያዩ አካላት ይሄ የሰሩ የሚያስተባብሩት ሰዎች ኮሚቴ ሰብሳቢ ቀሲስ ሙሉ ቀን ብርሃኑ ነግረውኛል። ይህን አክለውም እንደውም ፖሊስ ሰላማዊ ሰልፍ ለማድረግ ከሞከሩ ሰዎች መካከል አንዳንዶቹን በቁጥጥር ስር አውሎ ነበረ። ኮሚቴው ከፖሊስ ጋር በመነጋገር በቁጥጥር ስር የነበሩትን በምክር መልቀቃቸውንም ቀሲስ ሙሉ ቀን አሁን ከመሸ በስልክ ነግረውኛል። መልካም መለስካቸው፣ የተያዙበትን ምክንያት ፖሊስ የሚሰጠውን አስተያየት ጨምሮ በተከታይ ፕሮግራማችን ትመለስበታለን። ለአሁኑ እናመሰግናለን። እግዚአብሔር ይስጥልኝ። አመሰግናለሁ ገናዘር። መለስካቸውን በድጋሚ አመሰግናለሁ። አድማጮች ወደ መቀሌ እንሻገር። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የፓርቲውን ፕሮግራም ለማስተዋወቅ ዛሬ በመቀሌ ከተማ ህዝባዊ ውይይት አካሂዷል። ስነ ስርዓቱን የተከታተለው የመቀሌው ዘጋቢያችን ሙልጌታ አጽባ ተከታዩን አጭር ዘገባ አጠናቅሯል። ይፋ ከተመሰረተ ሶስት ወራት የሆነው የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ በትግራይ ክልል ለመጀመሪያ ጊዜ በመቀለ ከተማ በዛሬው ዕለት ውይይት አካሂዷል። መድረኩን የከፈቱት የኢዜማ ምክትል መሪ አቶ አንዱ አለም አራጌም በመቀለ ከተማ መድረኩ እንዲዘጋጅና ና ውጤታማ እንዲሆን የክልሉ መንግስትና የመቀለ ከተማ ነዋሪዎች ላደረጉት ድጋፍ አመስግኗል። አቶ አንዱ አለም ወደ ትግራይ ሂደህ ህዝባዊ ስብሰባ ማካሄድ ወደ ሰሜን ኮሪያ ሂደህ ሰላማዊ ሰልፍ እንደ መጥራት ነው እየተቆጠረ ያለው ነገር ግን ትግራይ ለኔ ሀገሬ ነው። የህዝቡ ጨዋነት አሁንም ተጠብቆ ነው ያገኘሁት በማለት ገልጸዋል። የትግራይ ህዝብ የተለያዩ ሀሳቦች ያልቀረበለት ህዝብ ነው ብለው እንደሚያምኑም ገልጸዋል። ወደ ትግራይ መምጣት ሀገራችን እንዳልሆነ ልክ ወደ ችግር ውስጥ እንደምንገባ ብዙ ውትወታ ነበር። ሀገራችን ስለሆነ ግን ያንን ሰብረን መምጣት ነበረብን። ስንመጣ እያገኘ ነው ነገር የህዝቡ ጨዋነት ድሮም የምንጠብቀው ነው። የትግራይን ህዝብ ሁልጊዜም ተጠራጥረን አናቅም። ከልብ ሁልጊዜ የምንለው ነው በጨዋነት በኢትዮጵያዊነት ስሜት በፍቅር ነው የተቀበለ። አንዳችን ግልምጫ አልደረሰብንም። መስተዳድሩ ቢሆን ከመጣም በኋላ የፖሊስ የጸጥታ አባላትም ጥሩ አቀባበል ያደረጉልን። አብዛኛው ህዝብ ኢትዮጵያ ውስጥ የተለየ ሀሳብ ያልሰማ ህዝብ ካለ የትግራይ ህዝብ ነው እያስባል። ስለዚህ በጣም እርግጠኛ መሆነው አሁንም ከፍርሃት ቆፈን ሲወጣ የትግራይ ህዝብ ብዙ ሀሳቦችን ያወጣል። ብዙ የማዳመጥ ፍላጎቱን እናያለን። ስለ ኢትዮጵያዊነቱም፣ ስለ ወገኑም፣ ስለ ታሪኩም ብዙ የሚናገረው ነገር አለእና የትግራይ ህዝብ ጋር ገና ብዙ የሚሰማ ነገር አለ። ብዙ ተቃዋሚ እንደፈለገ ተከራክሮ ተወያይቶ የሚያውቅበት አካባቢም አይደለም። ሌላው ሀገራችንም እንደዚህ ቢሆንም፣ በተለይ ትግራይ ላይ ይሄ ነገር የከፋ ነው ብለን እናምናለን። ስለዚህ ብዙ ስራ የሚጠብቀን ትግራይ ላይ ነው ብለን እናስባለን። የፓርቲው ፕሮግራም ያስተዋወቁት አቶ ሀብታሙ ኪታባ በበኩላቸው ኢዜማ ፌዴራላዊ ያልተማከለ አስተዳደር ስርዓት መከተል ያምናል ብለዋል። አሁን ያለው ህገ መንግስት የግለሰብ መብት ትኩረት ባደረገ መልኩ እንዲሻሻል ፓርቲያቸው እንደሚፈልግም ገልጸዋል። በኢኮኖሚ ጉዳይ ደግሞ ነጻ ገበያ እንዲኖር ኢዜማ ይታገላል ብለዋል። የውይይቱ ተሳታፊዎች በፓርቲው ፕሮግራም ላይ እንዲሁም የፓርቲው አመራሮች ከዚህ በፊት የፈጸሙት ብለው ያነሱት የተለያዩ ጥያቄዎች ደግሞ በኢዜማ አመራሮች መልስና አስተያየት ተሰጥቷቸዋል። በመድረኩ የቀረቡ ጥያቄዎችና የተሰጡ ምላሾች በነገው ዕለት በስፋት እመለስበታለሁ። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም ሙልጌታ ለዘገባው አመሰግናለሁ። አድማጮች የዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የሶማሊያው እስላማዊ ጽንፈኛ ቡድን አልሻባብ በትላንትናው ዕለት ባደረሳቸው ተከታታይ ጥቃቶች 17 ሰዎች መገደላቸውን ባለስልጣናት አስታወቁ። የታችኛው ሸበሌ ባለስልጣናት ለአሜሪካ ድምጽ እንደገለጡት የአልሻባብ ሚልሻዎች ትላንት ማምሻው ላይ በቆሪዮሌ ከተማ ባሶ ነጨፉት ላውንቸርና ከባድ መሳሪያ ጥቃት ዘጠኝ ሰዎች ሲገደሉ በጥንታዊቱ የወደብ ከተማ ማርካ የሶማሊያው ጠቅላይ ሚኒስትር ሐሰን አሊ ካሪ አካባቢውን በመጎብኘት ላይ ባሉበት ወቅት በአልሻባብ በተወነጨፈ ሌላ የላውንቸር ጥቃት ሁለት ሲቪሎች መገደላቸው ታውቋል። የሳውዲ አረቢያ በዋናው የነዳጅ ማምንጫዋ ላይ በአንድ ሰው አልባ አውሮፕላን አማካኝነት በደረሰ ጥቃት ጠቅላላ የነዳጅ ምርቷን በግማሽ እንድትቀንስ ካስገደዳ በኋላ ካላት ከፍተኛ የነዳጅ ክምችት ምርት በማውጣት ጨምሮ ለዓለም ገበያ የምታቀርበውን የነዳጅ ምርት ወደ ቀድሞ ደረጃው ለመመለስና ገበያውን ለማረጋጋት ጥረት መያዘዋ ተገልጧል። በኢራን የሚረዱት የየመን ሁቲ ሚሊሻዎች ለጥቃቱ ኃላፊነት ወስደዋል። የዩናይት ስቴትስ የውጭ ጉዳይ ሚኒስትር ማይክ ፓምፒዮ ግን ሁቲዎች ለጥቃቱ የኃላፊነት እንወስዳለን ቃላቸውን ወደ ጎን ትተው በምትኩ ኢራንን ተጠያቂ አድርገዋል። ኢራን ግን የለሁበትም ትላለች። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ በቃ። መልካም ምሽት። ወደ ሰለሞን አባተ ልመልሳችሁ። አመሰግናለሁ። አሉላ ለዜናው ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ኸርትዝ በ25 ሜትር ባንድ በ11610 እና በ11720 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላልፍላችሁ የእሁድ መስከረም 4 2012 ዓመተ ምህረት ምሽት ፕሮግራም ነው። ከሰዋሰው ዳትኮም መሥራቾችና አንቀሳቃሾች አንዱን ይዣለሁ ለአድማጮች መንገድ የምፈልገው ይሄ እንግዲህ በእኛ ብቻ የሚሰራ አይደለም። የሁሉንም ፍርብርቦች የሚጠይቅ ስራ ነው። እያንዳንዱ ሰው እንግዲህ በተለያየ መልኩ አስተዋጽኦን ሊያደረግ ይችላል ወይም ሊያበረክት ይችላል። አንድ ሰዋሰውን በመሞከር። አቶ መሰረት እሸቴ ውበት ስለ ሰዋሰው ዶት ኮም ምንነትና ስራ ያጫውቱናል። ፍቅርን ፈለኩት የግን አረገው የፍቅር ሚዛኑ ለማን እንዳደላ ቢረፍድም ገብቶኛል። የኋላ የኋላ እድገቷና ውልደቷ መሃል አዲስ አበባ ላይ የተማረችውም አዲስ ከተማ ነው። ከመቀሌ ዩኒቨርሲቲ በማኔጅመንት ተመርቃለች። የገመታችሁ ትክክል ናችሁ። ጸዴንያ ብርሃኑን ወይም ጸዲን ከሙዚቃ ታሪኳና ከግብዣዋ ጋር ይዘናታል። አሁን ወደ መጀመሪያው ቅንብር እንዝለቅ። ካሊፎርኒያ ውስጥ እንቁጣጣሽ እንቁጣጣሽ ነበር። ዳንኤል አርጋው ከሎስ አንጀለስ እንዲህ ይላል። አዲስ ዓመት አዲስ ተስፋ የሚሰነቅበት የተስፋ ጅማሮ አህዱ ተብሎ የሚጀምርበት የጊዜ እርከን ነው። ከባህላዊ ዳራው አንጻር አዲስ ዓመት ጭፈራው፣ ምርቃቱ፣ ችቦ ማብራቱ፣ ድግሱ የመሳሰሉት ዋነኞቹ ናቸው። ሁሉም እንደያቅሙ በዓላትን በድምቀት ያከብራል። ጠላው፣ ድፎ ዶሮ፣ ቀጤማው፣ ቡናው፣ እጣኑ በሬው በጉ ያውደ ዓመት ልዩ ገጸ በረከቶች ናቸው። በውጭ ሀገር የሚኖሩ ኢትዮጵያውያን ልክ እንደ ሀገር ቤት ባህልና ወግ መሰረት በዓለም ጫፎች የሚገኙ ኢትዮጵያውያን በድምቀት አከብሩታል። የኢትዮጵያ ሁለት ሺ አስራ ሁለት አዲስ ዓመት እንቁጣጣሽ በዓልን ምክንያት በማድረግ በትላንትና ዕለት በአናሃይም ካሊፎርኒያና አካባቢያ የሚኖሩ ኢትዮጵያውያንና ኤርትራውያን በጋራ አዲስ ዓመትን ሰብሰብ ብለው በቲዋላ ፓርክ አክብሮ ነበረ። የአከባበሩን መንፈስ ለመቃኘት ወደዛው አምርቼ ነበረ የባህሉን ድባብ ያጋሩኝ ዘንድ ከአንዳንዶቹ ጋር ቆይታ አርቅ ያለሁ። ሩት ይባላል። ቆንጆ ነው። እግዚአብሔር ይመስገን። ይኸው አገራችን እንዳለው አድርገን ለማስመሰል ሞክረናል። ቆንጆ በዓል ነው። እግዚአብሔር ይመስገን። ምንድን ነው ምታየው? ያው ሀገራችንን የሚመስል ነገር እያየን ነው። ቡናው አለ፣ ሁሉም ነገር አለ። እና ደስ ይላል። ይኸው ቆንጆ ነው። ስሜ ወንደሰን እባላለሁኝ። እንኳን ለኢትዮጵያና አዲስ አመት እስከ ዘመነ ሉቃስ ወደ ዘመነ ዮሐንስ አሸጋገረን አሸጋገራችሁ እያልኩኝ መልካም ምኞቴን እገልጻለሁኝ። በእውነት በዚህ በምንኖርበት አሜሪካ በተለይ ደግሞ በዚህ በሳውዘርን ካሊፎርኒያ የምንገኝ ኦሬንጅ ካውንቲ ውስጥ ኢትዮጵያውያኖች ና ትውልደ ኤርትራያኖች በአንድነት ሆነን ይህንን የኢትዮጵያን አዲስ አመት በማስመልከት በዚህ በሜዳ ላይ በቆንጆ ሁኔታ እያከበርን ያለው በእውነት በዓሉ አገር ቤት ያለን ነው የሚመስለው። የቡናው ቡናው ተፈርቶ ፈንዲሻው እንደዚሁም ጠላውላ አለ ጠላው አለ ጉሽ ጠላ ነው። በጣም ደስ ይላል። በሆነች በሀገር ቤት ያላችው ወገኖቻችን፣ በአሜሪካ መኖር ማለት አሁን በአሁኑ ሰዓት ኢትዮጵያ ውስጥ እንደመኖር ማለት ነው። ምክንያቱም ኢትዮጵያ ያለው ነገር ሁሉ እዚህ አለ። ዶሮ አለ፣ ፍየሉ አለ፣ በጎ አለ፣ በሬ ቅርጫ አለ፣ ሁሉ ነገር አለ። በተለይ በዚህ አካባቢ የምንኖር ደግሞ ኢትዮጵያኖች ለረጅም ጊዜ ከሰላሳ በላይ አመት የምናስቆጥር ነን እና ባህላችንን ለመጠበቅ ከዛም ከኛም አልፎ ለልጆቻችን ለማስተላለፍ ብዙ እየሞከርን ነው። በድጋሚ እንኳን ለሁለት ሺ አስራ ሁለት የኢትዮጵያ በዓል አዲስ አመት አደረሳቸው። ብርሃኑ ታደሰ አቶ ብርሃኑ በዓሉን እያከበርክ ነው ያገኘው። እዚህ በዓሉ እንዴት ነው? በዓሉ በጣም ቆንጆ ነው። ይሄ ሶስተኛ ጊዜያችን ነው በዚህ በፓርክ ውስጥ የኢትዮጵያን አዲስ አመት ስናከብር። በቅድሚያ የኢትዮጵያን አዲስ አመት ለሚያከብሩ ሁሉ እንኳንም በሰላም ለዘመነ ዮሐንስ አደረሰን ብዬ ማለት እፈልጋለሁ። ከዛ በተጨማሪ ግን የኢትዮጵያ በዓላትን በአሜሪካ ስናከብር ትልቁ ቫሊዩ ነው ብዬ የማስበው ልጆቻችን የኢትዮጵያን ታሪካዊ የሆኑ የኢትዮጵያ ዩኒክ የሆኑ በዓሎችን እያወቁ እንዲያድጉ ትልቅ አስተዋጽኦ ያደርጋል። ልጆቻችን እዚህ ሲያድጉ አንዳንዴ ማንነታቸውንም በትክክል አይደንትፋይ ሳያደርጉ የሚያልፉበት ጊዜ ረጅም ነው። ማንነታቸውን ሳያቁ ማንነታቸውን ሳያውቁ ከኢትዮጵያ ጋር ያላቸውን ሪሌሽንሽፕ በደንብ ሳያዛምዱ አሁን ግን እንደዚህ እንደዚህ አይነት ኢቨንቶች በሚኖሩበት ጊዜ ልጆቹ መጥተው ባህል ሲያዩ ስለ ኢትዮጵያ ያላቸው እውቀት እየዳበረ እራሳቸውንም እንደ ኢትዮጵያዊ አይደንትፋይ የሚያደርጉበት መንገድ እየተጠናከረ ስለሚሄድ በጣም ጠቃሚ ነው ለልጆቻችን ነው። እዚህ ጋር አመሰግናለሁ ዳንኤል ለዘገባው። አዲሱ አመት፣ መልካሙ ሁሉ የሚፈጸምበት አመት እንዲሆን ምኞታችን ነው። ወገኔ ኢትዮጵያ ፋውንዴሽን ቨርጂኒያ ውስጥ በኢትዮጵያውያን ተመስርቶ ኢትዮጵያውያንን እያስተባበረ ለኢትዮጵያውያን ወገኖች ለመድረስ እየሠራ ያለ ድርጅት ነው ይሉናል። ከመሥራቾቹና ከአንቀሳቃሾቹ አንዷ አነጋግሬያቸዋለሁ። ጤና ይስጥልኝ ወይዘሮ ሚሚ። ጤና ይስጥልኝ። እንደምናመሸ እግዚአብሔር ይመስገን። እስቲ ማንነቶን ይግለጹልኝ ከሚሠሩት ሥራ ጋር አያይዘው በአሁኑ ጊዜ። እሺ ግድ የለም አንቺ ልትለኝ ትችላለን። ሚሚ ለገሰ እባላለሁ። እሺ፣ የወገኔ ኢትዮጵያን ማህበር አስተዳዳሪ ነኝ። ሶስት ልጆች አሉኝ፣ ባለቤት አለኝ። በቃ ራሴን የምገልጸው እናት ነኝ። እሺ፣ አመሰግናለሁኝ። አንቱ እያልኩኝ ያለሁት ከስራው ጋር በተያያዘ ነው። ስለዚህ ቅር አይበሉት። በዚህ ብቀጥል ምንም ችግር የለውም። ወይዘሮ ሚሚ፣ ለመሆኑ ወገኔ ምንድን ነው? ወገኔ ኢትዮጵያ ውስጥ የተጎዱ ወገኖቻችንን የምንረዳበት በአሜሪካን ሀገር የተቋቋመ ድርጅት ነው። ከተቋቋመ አስራ ዘጠኝ አመት ሆኖታል። በሕይወታቸው ክብደት ምክንያት ቤተሰብ እንዳይለያይ ቤተሰቡን አጣምሮ ይዞ ልጆቹን በትምህርት ወላጆቹን በስራ እየደገፈ ቁም ነገር ደርሰው ልጆቹ ደግሞ ወላጆቻቸውን የሚረዱበት ሁኔታ፣ ወላጆቹም ደግሞ በርትተው ራሳቸውን ማስተዳደር የሚችሉበት ሁኔታ የሚፈጥር ድርጅት ነው። ለመሆኑ እስካሁን ድረስ ምን አድርጋችኋል? አስራ ዘጠኝ አመት ከቆ ያቆያችው በአስራ ዘጠኝ አመት ቆይታችን በጣም ዝቅተኛ ህይወት ውስጥ ኖሮ ህይወታቸው ሊበተንባቸው የነበሩ የተለያዩ ቤተሰቦችን እንደ ቤተሰቦቻችን አቅፈን ኢትዮጵያ ውስጥ በሚኖሩ ሞግዚት እንላቸዋለን የራሶቻችን ዘመድ ወይም ለእረፍት ወደ አሜሪካ እየመጡ የተመለሱ ሰዎችን ኃላፊ እንዲሆኑልን እያደረግን ከቤተሰብ ጋር እያጣመር ናቸው። ቤተሰቡን በማስተባበር በመርዳት ቁሳቁስ በመግዛት እህልና ሽመታ ወራዊ ወጫቸውን በማድረግ ልጆቹን ትምህርት ቤት በማስመዝገብ ከጎዳና ተዳዳሪነት የወጡን ቤተሰቦች ያቀፍ ናቸውን ኪራይ ቤት ውስጥ በማስገባት ህይወታቸውን የቤተሰብ ህይወታቸውን እያጠናከረ ቁም ነገር በማድረስ የአስራ ዘጠኝ አመት ጉዞ አድርገናል። ስንት ሰው እስካሁን ድረስ ረድታችኋል? ከችግር አውጥታችኋል? ረጂ እንዲሆኑ አድርጋችኋል? ከተረጅነት ወጥተው ቁጥር አለ። ልክ እንደ ራሶቻችን ቤተሰብ ጊዜ ይፈጃል። የአንድ ቤተሰብን ህይወት ማነጽ ለብዙ ጊዜ ነው። ቤተሰቦቹን ይዘን በብዙ ጉዞ ነው። ቁም ነገር ላይ እንደ ራሳችን ቤተሰብ እንዲደርሱ የምናጣጥራቸው በአስራ ዘጠኝ አመት ጉዟችን ወደ ሀምሳ ስምንት ቤተሰቦችን አቅፈናል ከዛ ውስጥ ደግሞ ወደ ሀያ ሶስት ቤተሰቦች ራሳቸውን ችለው ይወጡዋሉ አሁን ደግሞ በእጃችን ላይ ወደ ሀያ ስምንት እንደዚህ ቤተሰቦች ቤተሰቦች ሲባል አንድም ልጅ አለው አለ አራት ልጅ አለው አለ ሰባት ልጅ አለው አለ እና የህይወት ግንባታ ላይ ነው በጣም የምንሰራው አሸንፎ ከድህነት ወጥቶ ሌላውን በመርዳት ላይ በጥሩ ጥሩ ሁኔታ ደግሞ የተመረቁልን እግዚአብሔር አድሎ በትምህርት ከየቤተሰቡ የመጀመሪያ የዩኒቨርሲቲ ተመራቂዎች ያገኘንባቸው አሉ። እነሱ ደግሞ ራሳቸው ስራ ይዘው ቤተሰባቸውን በመርዳት ላይ ያሉ አሉ። ከውስጥ ደግሞ ያሉ ራሳቸው ቤተሰቦች ሌሎች ቤተሰብ ኃላፊ የሆኑልንም አሉ። የራሳቸውን ችግር ተወጥተው የሌላ ቤተሰብ ደግሞ ኃላፊነት የያዙልን አሉ በዚህ ወይዘሮ ሚሚ ባለፈው አመት ውስጥ ባካሄዳችሁት አንድ ስነ ስርዓት ላይ ተገኝቼ አይቼ ነበር እና በእውነት ደጋፊዎቻችሁ በጣም የተነቃቁ ሰዎች ሆኖ ነው ያገኘሁትና እነማን ናቸው እስቲ ለመሆኑ እነዛ ሰዎች ምንድን ነው ድርሻቸው በምን በምን መንገድ ነው የሚደግፏችሁ እነማን ናቸው በአጠቃላይ የእኛ ድርጅት ሙሉ በሙሉ በኢትዮጵያኖች የሚተዳደር ነው ኢትዮጵያኖች ለኢትዮጵያ ነው የሚያደርጉት ደጋፊዎቻችንን ቅን ልቦች ናቸው። የኢትዮጵያ ቅን ልብ ያላቸው ኢትዮጵያውያኖች፣ ግማሾቹ በጓደኝነት ያወቅናቸው፣ ግማሾቹ ደግሞ አላማውን በማመን አብረው ጓደኛ የሆኑን የእድሜ ክልላቸው ከህፃንነት ከሁለት አመት እስከ ሰማንያ አምስት አመት ድረስ የሚሆኑ ሴትም ወንድም፣ እናት ልጆች፣ ህጻናቶችም አዋቂዎችም የሆኑ ኢትዮጵያን የሚወዱ ጥን ልቦች ኢትዮጵያኖች ናቸው። ደጋፊዎቻችን ለብዙ አመት አብረውን የሰሩት እና እየሰሩ ያሉ የዚህ ማህበር መስራቾችም አሁን እያንቀሳቀሳችሁት ያላችሁትም ሁላችሁም ሴቶች እንደሆናችሁ ታዝቤያለሁኝ። እውነት ነው። መስራቾች፣ ይቅርታ አስር ነን። ከአስር ውስጥ ወንዶች አሉ፣ ከመስራች አባል ውስጥ። እሺ፣ ይቅርታ፣ ቦርድ ሜምበሮች ቦርድ ሜምበሮች ግን ሰባት ነን። ሰባታችንም ሴቶች ነን። በእርግጥ ለምን አላስገባችሁም? ከነዛ ከመስራቾቹ መካከል ወንዶችን፣ አጋጣሚ ሆኖ ነው እንጂ የሁላችንም ባሎች ከቀኛችን ነው ያሉት። በሙሉ በሙሉ የተሳተፉልን ነው፣ አይቻለሁ። ፊታቸው ፊት ለፊት አይታየም እንጂ እኛ ከፊት ሆነን የአጋጣሚ ሆኖ ነው ጉዳዩ መቼም ሴት ብዙ ሸክም ትችላለች መሰለኝ ከመውለድም ልጅን ከማስተዳደርም ጋር የተያያዘ ነገር ስለሆነም ሊሆን ይችላል በብዛት የማህበራዊው ህይወት ወይም የቤተሰብ ህይወት ላይ የሴት ሸክም መቻልም ሊሆን ይችላል። እንደዚህ አቻችሎን ሰባት ጓደኛሞች በጥብቅ አብረን እየሰራን የወገኔን ዕድሜ ልናስረስ። አዎ እንደው ለነገሩ አነሳሁት እንጂ አይቻችኋለሁኝ ምን ያህል ትልቅ ተነሳሽነት ያላችሁና ብርቱ ሰዎች እንደሆናችሁ የሌሎችንም ተሳትፎ አይቻለሁኝ አብረዋችሁ ያሉ ሰዎችንም እና ወይዘሮ ሚሜ እስቲ እንደው ለሰው ለማሳየት ያህል በጣም ከሚያውቁት ባለፉት አስራ ዘጠኝ ዓመታት ውስጥ በጣም በቅር ተከታትላችሁ ካሳደጋችኋቸው ልጆች እስቲ ያንዱን ለምሳሌ ያህል ያጫውቱኝ። ከምን ደረጃ አንስታችሁ ምን ደረጃ ላይ እንደደረሰ አሁን በስም እንዲጠቅሱልኝ አልፈልግም፣ ግን የሕይወቱ ሁኔታ ምን እንደሆነ ወንድም ይሁን ሴትም ትሁን እስቲ ያጫውቱኝ። እሺ፣ የመጀመሪያውን ቤተሰባችንን እንደ ምሳሌ አድርጌ ልጠቅስ እችላለሁኝ። እህትና ወንድም ናቸው። እናትና አባት ላስቲክ ቤት ውስጥ ይኖሩ ነበረ። የጎዳና ተዳዳሪ ነበሩ ለብዙ ዓመት እና ከዛ ጉስቁል ህይወታቸው ከመንገድ ላይ እንደ ኬርጊቨር የምንላቸው ወይንም ደግሞ የቤተሰብ ሞግዚት አድርገን የራሳችን ቤተሰቦች ተከታትለው አይተው ምን ያህል በኑሯቸው እንደተጎዱ አካባቢ ሁሉ መስክሮላቸው አቀፍ ናቸው። በዛ ሰዓት ቤት ተከራይተን ከጎዳና መንገድ አወጣናቸው። ልጆቹ ትምህርት ቤት አልተመዘገቡም ነበር። ቄስ ትምህርት ቤት አስገብተን በደንብ ቄስ ትምህርት ቤት ቆጥረው ትምህርት ቤት እንዲገቡ የተከታተልን አደረግን። በልመና የሚተዳደሩ ስለነበረ በጣምም አስደሳችም ከባድም ህይወት የገጠመን ጉዟችን ላይ የነሱ ነበረ። ምክንያቱም ትንሽ የአይምሮ ህመም እናትዬው ላይ ነበረ። አባትዬው ደግሞ አንዳንዴ ትንሽ የመጠጣት ባህልም ስለነበረው ወጣ ገባ እያሉ ህይወታቸው ላይ ትንሽ መደነቃቀፍ ነገር ነበር። እሱን ሁሉ ቤተሰባዊ ሆነን አቅፈን በማበረታታት አሳለፍን። ከዛ ልጆቹ ደግሞ በምርጫቸው አዳሪ ትምህርት ቤት ያስገቡም ስላሉ ሀይስኩል ላይ የትምህርት ሁኔታቸውን እንዲጨምርልን አቃቂ በሚገኘው አዳሪ ትምህርት ቤት ያስገብተናቸው በጥሩ ሁኔታ ተምረው አስራ ሁለትን ዋናው ጉጉታችን ጥረታችን አስራ ሁለተኛን ክፍል አልፈው ዩኒቨርሲቲ እንዲገቡልን ነበር። ዩኒቨርሲቲ ገቡልን። ከእግዚአብሔር ጋር በእኛም ጥረት በእነሱም ጥንካሬ እግዚአብሔር ተጨምሮበት ነርስ ሆነችልን። ይህን መጀመሪያዋ ልጅ ሬጅስተር ነርስ ሆነችልን። ወንድምዬው ደግሞ ሶሲዮሎጂ አጥንቶ የተለያዩ ስራዎችን አሁን ከወገን የማጠገብ ሆኖ በመስረት ላይ ይገኛል። እሷም ደግሞ በነርሴ ቤተሰቦቿን እየረዳቻለች እና አሁን ቤተሰብ እና ዘመድ ሆነን በመጠያየቅ በመተሳሰብ ለወገንም ደግሞ የተለያየ ነገሮችን በማገልገል ላይ ይገኛሉ። ይሄ አንድ ምሳሌ ነው። ሌሎችም በርከት ያሉ ሰዎች እንዳሉ አውቃለሁኝ። ፋርማሲስቶች፣ እስከ ዶክትሬት ደረጃ የደረሱ ሰዎች እንዳሉ አውቃለሁኝ። ከታሪካችሁ ለመሆኑ መጪ ሀሳባችሁ ምንድን ነው? መጪው ሀሳባችን ሁልጊዜ ሁላችንም የኢትዮጵያ ነገር ልባችን ስለሚኮረኩረው ሰፋ ባለመንገድ ደግሞ አቅምም እያጠናከረ ብዙ ልናዳረስ ያልቻልናቸውን ቤተሰቦች ለማዳረስ ጥረት እናደርጋለን። ሌላው ደግሞ አንድ ኖሌጅ ሴንተር አለን እንደ ኦፊስም እንደ ኮምፒውተር ማሰልጠኛም ልጆች ደግሞ ቱተር የሚደረጉበትን ቦታ ነው አንድ ቦታ ነው። አዲስ አበባ በጣም ስለሰፋች አንድ ቦታ ላይ ሁሉን ሰብስቦ ማስተማርም መርዳትም ቱተር ማድረጉም ይከብዳል እና ከእግዚአብሔር ጋር ወደፊት ልክ ይህንኑ ሴንተር ኖሌጅ ሴንተር በተለያዩ ቦታዎች ላይ መትከል ብንችል እሱ ላይ መስራት በጣም እንፈልጋለን እና የቤተሰቦቹንም የምንረዳቸውን መጨመር ፍላጎቷ አለን ወደፊት እሱ ነው። ይህንን ስራችሁን የምታስተዋውቁባቸው መድረኮች አሉ፣ ሰውንም ለድጋፍ የምትጠሩባቸው መድረኮች አሉ እና ምንድን ነው እሱ ሀሳባችሁ? ሴፕቴምበር ሀያ ሁለት ያለው ምንድን ነው? ሲልቨር ስፕሪንግ ሜሪላንድ፣ ወገኔ በቨርጂኒያ አካባቢ ነው የተመሰረተውና ብዙ ዝግጅታችን ቨርጂኒያ ውስጥ ነው ያለው እና ሲልቨር ስፕሪንግ እና ሜሪላንድ አካባቢ ያሉ ኢትዮጵያኖች ወገኔን ለማወቅ እድል ማግኘት እንፈልጋለን ባሉን መሰረት ሲልቨር ስፕሪንግ አካባቢ የነጻ ዝግጅት አዘጋጅተናል። የአስራ ዘጠኝ አመት ጉዟችንን አጠቃሎ የሚያሳይ የአስራ አምስት የሀያ ደቂቃ ቪዲዮ የተለያዩ ህይወቶች እንዴት እንደተቀየሩ የሚያስደርግ ና ጥያቄ ና መልስ ሰውም ደግሞ ስለ አሰራራችን መረዳት የሚፈልገው ነገር ካለ ከቦርድ አባላቶቹ ጋር ተዋውቆ እንዲረዳ አብረን ደግሞ በቅን ልብ ሁላችንም የምንችለው ለዚህ ጉዳይ ይመለከተኛል ለኢትዮጵያ ጉዳይ የሰው ህይወት ያገባኛል የሚል ወገን ካለ አብሮን እንዲሰራ ለመጋበዝ ነው ያደረግ ነው። ዝግጅቱ የሚቀጥለው ሳምንት እሁድ ሴፕቴምበር ሀያ ሁለት ነው። የሁለት ሰዓት ዝግጅት ነው ግን ከትሪ ኦክሎክ እስከ ሲክስ ኦክሎክ ነው የሚደረገው። ምናልባት ከጠቀመ አድራሻ ነውን ልናገር እና ሰባት ሁለት አንድ ስላይጎ አቨኑ፣ ሲልቨር ስፕሪንግ፣ ሜሪላንድ ነው የሚደረገው። ሰባት ሁለት አንድ ስላይጎ አቨኑ ላይ ነው። ከዛ አከታተላችሁም አመታዊ ዝግጅታችሁን ታደርጋላችሁ? ልክ ነው። አመታዊ ዋናው የገቢ ምንጫችን የአመታዊ ዝግጅት ነው። በብዙ ዘንዶች ትልቅ አድናቆትን ያቀረበው ነው ያገኘ ነው። በዚህ አጋጣሚ ቪኦኤም ተገኝቶ ስለዘገበልን ከልቤ አመሰግናለሁ፣ በቦርዶ አባላት ስም የሚቀጥለው ዝግጅታችን ኦክቶበር ሀያ ስድስት ሁለት ሺ አስራ ዘጠኝ በአሜሪካን አቆጣጠር ነው እና እሱ ደግሞ በስድስት ሰባት አንድ አምስት ኮመርስ ስትሪት ስፕሪንግፊልድ ቨርጂኒያ የሚገኘው ዋተርፎርድ የተባለው ትልቅ አዳራሽ ውስጥ ነው የሚሆነው። ዝግጅታችሁን አይቻለሁኝ፣ ምን ያህል ሰፊ እንደሆነ። የድጋፍ ማሰባሰቢያ መድረክም አይመስልም። የባህል ትርኢቶች ያሉበት፣ ስዕል፣ ሙዚቃ እና የመሳሰሉ ጥሩ ጥሩ ዝግጅቶች የሚቀርቡበት ነው እና ሰውም ዘና ብሎ የሚጫወትበት፣ ሀሳቡን የሚያንሸራሽርበት እንደሆነ ነው የታዘብኩት ባለፈው ዝግጅታችሁ ወቅት እና በጣም በጣም ለብዙ ወራቶች እንለፋበታለን። ከልባችን የመጣው ሰው ከልቡ ደስ ብሎት ያወጣውን ሳንቲምም ሆነ ገንዘብ በቃ ምንም በደስታ ምን ነው የበለጠ በከፈልኳችሁ እንዲል አድርገን ነው የምናዘጋጀው። ትክክል ነው ያልከው። ዘንድሮም ደግሞ ሰፋ አድርገነዋል። ወደ አንድ ሺህ ሰው ነው የምንጠብቀው። ትኬቱም ሁሉ ነገር ኦልሬዲ እየተሸጠ ነው ያለው እና ከእግዚአብሔር ጋር ደግሞ በጉጉት ወገኖቻችንን ለማስደሰት ተደስተው ደግሞ ለሌላ ሰው እንዲተርፉልን በጋራ ለመስራት እየተዘጋጀን እየተሯሯጥን ነው። ወይዘሮም የሚለገሰ ሀሳባችሁ የሰመረ እንዲሆን እመኝ ያለሁኝ እንግዲህ ወደፊትም በቅርብ ተከታትለን ለአድማጮችም፣ ለተመልካቾችም ዝግጅቶቻችሁን ለመዘገብ ለማሳወቅ እየሰራችኋቸው ያለውንም ስራ ለማሳየት ጥረት እናደርጋለን። እንኳን ለአዲሱ ዓመት ያደረሶት። መልካም ዓመት እንዲሆንላችሁ፣ የስኬት ዓመት እንዲሆንላችሁ እመኛለሁም። ጤና ይስጥልኝ። እኔም በጣም አመሰግናለሁ። ለመላው ኢትዮጵያውያንና ወገኖቻችን መልካም አዲስ ዓመት እንዲሆን ከልብ እመኛለሁ። አሜን። እግዜር ይስጥልኝ። ወይዘሮ ሚሚ በጣም አመሰግናለሁ። እሺ። እንኳን አደረሰን። እንኳን አደረሰን። እንኳን አደረሰን ቁጥር ሳያቆል አንድ ተሰባስበን ማዕድ ተባርኮ እየተቋደሰን ጉሮምሳው ዘንጦ ሴቷም እኔ ተሽቀርቅራ የበሰን የበሰ ከሚወዱ ጋራ እንኳን አደረሰን። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ከፕሌይ ስቶርና ከአፕ ስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ ጠይቁ። አየር ላይ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። የተከበራችሁ አድማጮች፣ በነገራችን ላይ በየዕለቱ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል በ49 ሜትር ባንድ አጭር ሞገድ የሚተላለፍላችሁን ጋቢና ፕሮግራማችንን እንድትከታተሉ እንጋብዛለን። ድንቅ ድንቅ ዘገባዎችን ያስተናግዳል። ወደ ተከታዩ ዝግጅት እናልፋለን። ሲሊኮን ቫሊ ውስጥ ያሉ ኢትዮጵያውያን ቴክኖሎጂስቶች ኢትዮጵያን ወደፊት በመግፋት ዓለም ዛሬ ካለበት እርምጃው ጋር ሊያተካክሏት ብዙ ይጥራሉ በተለያዩ ፈጠራዎቻቸውና የዝመና ጥረቶቻቸው። ሰዋሰው ዶት ኮም የኢትዮጵያው ዊኪፔዲያ የመሆን መንገድ ላይ ነው። ከመሥራቾቹ አንዱን ይዣለሁ፣ መስመር ላይ ናቸው። በቅድሚያ ለድሉ በጣም አመሰግናለሁ። መሰረት ሸቴውበት ውበት ባላለው የሰዋሰው ዶት ኮም አራት መስራት ውስጥ አንዱ ነኝ። ሰዋሰው ዶት ኮም ምንድን ነው? ማንኛውም መረጃዎቻችንን የምናገኝበት ትልቅ የመረጃ ቋት ብለን ልንወስደው እንችላለን። እሱን የመፍጠር ህልም አላማና ያለን በአማርኛ ነው ሰዋሰው ዶት ኮም የሚሰራው። ሰዋሰው ዶት ኮም በአማርኛም በሁሉ ስመጣበት በደንብ ማብራራት እችላለሁ። እሺ ሰዋሰው ዶት ኮም የእኛን ቋንቋዎች የያዙ በእኛ ቋንቋ የተጻፉ መረጃዎችን የምናጠራቅምበት ሰውም ደግሞ አክሰስ የሚያደርግበት ፕላትፎርም ነው እና አማርኛ ብቻ ሳይሆን አሁን ባለው ቁመና ወደ አራት ቋንቋዎቻችንን ሰፖርት ያደርጋል። አማርኛ፣ ትግርኛ፣ ኦሮምኛ እና ግዕዝ ከእንግሊዝኛ ባሻገርም እንግሊዝኛ አምስተኛ መሆኑ ነው። እንግሊዝኛ አምስተኛ መሆኑ ነው እና እንግዲህ ወደ ዝርዝሩ ከመግባቴ በፊት ስለ ችግሩ የሆነች ነገር ልበል፣ አድማጮች መገንዘብ እንዲችሉ። እንግዲህ ምንድን ነው የተነሳንበት ትልቁ ችግር መረጃዎቻችን ማለትም ከቀን ተቀን ለኑሯችን ማንኛውንም ነገር ለማቀላጠፍ የምንጠቀምባቸው መረጃዎቻችን በቅጡ አልተመዘገቡም። ከተመዘገቡም ደግሞ ኢንተርኔት ላይ የሉም፣ አልገቡም። ስለዚህ ምን ችግር አምጥተዋል ማለት ነው? እኛ በቀላሉ ማግኘት አልቻልንም ማለት ነው። ለእኛም መረጃዎች ይሄን ከምዕራቡ ዓለም ጋር ንጽጽር ላይ ለማስቀመጥ ዊኪፔዲያን ብንወስድ፣ ዊኪፔዲያ እንግዲህ ትልቁ የመረጃ ቋት እሱን ብንወስድ አምሳ አራቱን የአፍሪካ አገሮች የተመለ ከተ የገባውን መረጃና ስለ ፈረንሳይ የገባውን መረጃ ብናነጻጽር ፈረንሳይ ትንሽ ሀገር የአምሳ አራቱን ሀገር እጥፍ ስለ እሷ የገባው መረጃ እጥፍ ያክላል። ይሄ እንግዲህ ምን ያክል የችግሩን ጥልቀት በቃ ጥልቅ እንደሆነ ነው የሚያሳይ። እንደኛም እንግዲህ የገቡት አሁን ኢትዮጵያን ምንወስድ ዊኪፔዲያ ውስጥ የገቡት መረጃዎች ጥልቅ ያልሆኑ ለምሳሌ አሁን እንግዲህ አድማጮችህ ጥበብ የሚወዱ ከሆነ፣ ብዙነሽ በቀለ ብለህ ብትፈልግ፣ አሁን ዊኪፔዲያ ውስጥ ስለ ብዙነሽ በቀለ ከአንድ መስመር ወይም ከሁለት መስመር የዘለለ መረጃ አታገኝም። ሌሎቹም ብዙ ኤሪያዎች እና እንግዲህ ያ ጥልቅ ችግር ነው። ያን ችግር መፍታት ለእድገታችን ለብልጽግናችን ትልቅ አስተዋጽኦ ነው የሚል እሳቤ ይዘን እንግዲህ ይህን ትልቅ ችግር፣ ጥልቅ ችግር በአፍሪካ ደረጃ ለመፍታት ነው ሰዋሰውን በአሜሪካ ሀገር ሲሊከን ቫሊ ውስጥ መቀመጫው ሆኖ ህጋዊ እውቅና ሰጥተው ነው ወደዛ ፕሮጀክት የገባ ነው። እንደ ገለጹት እነዛ መረጃዎች እንደዛ የተወሰኑም ሆነው ብዙውን ጊዜ የምናገኛቸው በሀገሮች በአካባቢዎች ቋንቋዎች አይደሉም፣ በእንግሊዝኛ ነው በአብዛኛው ያሉትና ለብዙ መረጃ ፈላጊ ይህንን ያህል ቅርበት ያላቸው አይደሉም። በነገራችን ላይ በቅርብ ጊዜ ወደ ከንቫሊ ብቅ ብዬ የነበረ ጊዜ የምትሰሩትን ስራ አይቼ ነበረ። እኔም ባጭሩም ከዚህ በፊት አስተላልፌያለሁኝ ምን እያደረጋችሁ እንደነበረ እና ያን ጊዜ ከነበራችሁበት ጊዜ አሁን ምን ያህል ለውጥ አሳይታችኋል? እንግዲህ ከአንድ ዓመት በላይ ሆኗል። እኔ እንኳን ካየሁት አዎ። እንግዲህ ቅድም የነካህትን ነገር አንድ አንድ እንደው በጥቂቱ ለአብራራት ና ቋንቋ እንግዲህ፣ አንዱ የሰዋሰው ችግሩ ለምን መጣ? ቅድም የጠቀስኩት ችግር ለምን መጣ ብለን ስናብሰለስለው ሁለት ችግሮች ነው እንግዲህ ያሉት። አንድ፣ አሁን በጊዜው ያሉ በዋናነት ለምዕራቡ ዓለም የተሰሩ የመረጃ ቋቶች የእኛ ቋንቋ ባህል የሚፈልገውን የሚጠይቀውን ነገር ይዘው አልመጡ ሁለተኛው ደግሞ እንግዲህ እንደዚህ አይነት ትልቅ ሲሰራ ሰዎችን ማንቀሳቀስና መረጃቸውን ወደ ኢንተርኔት እንዲያመጡ መጋበዝ፣ ማነሳሳት ይጠይቃል። እሱ አልተሰራም በአፍሪካ ደረጃ። የመጀመሪያውን ችግር ብንወስድ ቋንቋ ትልቁ ችግሩ አስተዋጽኦ ያደረገ ነገር ነው እና አሁን ሰለሞን ብዬ ብፈልግ በእንግሊዝኛ አሁን ያሉ መረጃ ቋቶች ውስጥ የማገኘው መረጃ ሰለሞን በእንግሊዝኛ እንደተጻፈው የያዘ ካልሆነ አላገኝም። ግን ምንድነው ብዙ እንትኖች አሉ ጽሑፍ በአማርኛ የተጻፈ ሰለሞን አለ፣ ሰለሞን በእሳቱሰ በንጉሱ ሰ የተጻፈ መረጃ አለ። ያን ሁሉ አይረዱትም፣ ለምዕራቡ የተሰሩ የመረጃ ቋቶች። ስለዚህ ያንን መፍትሄ ማበጀት፣ እኛም በሚገባን ባህላችን፣ ቋንቋችን በሚጠይቀው መልኩ ማበጀት ወደ መፍትሄው የሚወስደን አንድ ትልቅ አስተዋጽኦ ነው ብለን ስላሰብን እንግዲሱ ላይ ብዙ ኢኖቬሽኖች እናደርጋለን። ብዙ የፈጠራ ስራዎችን ታክሉበት አላችሁ። ከአካባቢው ከባህሉ ከቋንቋው ጋር የሚስማሙ ማለት ነው ልክ ነው። እንግዲህ በፊት ከተገናኘን በኋላ ምናልባት ከአንድ አመት ተኩል በፊት አካባቢ ነው የተገናኘ ነው። እውነት ነው። ከዛ በኋላ እንግዲህ ያመጣናቸውን ውጤቶች ለአድማጮች ለመግለጽ፣ ሰዋሰው በአጠቃላይ ከተመሰረተ ሶስት አመቱ ነው። በሶስት አመት ውስጥ እንግዲህ አምስት ቋንቋዎች እንዲረዳ ተደርጎ ተሰርቷል። በድረገጽም ደረጃ እና በተንቀሳቃሽ ስልክ መተግበሪያም ሁለቱም የአይፎንም የአንድሮይድም መተግበሪያዎች ሰርተን ተጠቃሚዎች ለቀናል ሰው በደንብ ተቀብሎት እየተገለገለባቸው ነው። በዚህ ሶስት አመት ውስጥ አገን ወደ አርባ ሺ መጣጥፎች ሰው ወደዚህ ፕላትፎርም እያመጣ ሌላው ሰው የተጠቀሙባቸው ነው። ይሄ ማለት እንግዲህ ከአንድ ወገን ብቻ የሚጫኑ መረጃዎች ሳይሆኑ ተጠቃሚዎች ራሳቸው መረጃዎችን መጫን ይችላሉ ማለት ነው። ወደ ሰዋሰው ዶት ልክ ነው እንግዲህ የሰዋሰው ዋናው ባህሪው ምንድን ነው? መረጃዎችን እኛ ሳይሆን ወደ ፕላትፎርሙ የምናስገባው ሰው ተመዝግቦ የሚያስገባቸው ናቸው ወይም በእንግሊዝኛው ክራውድ ሶርስድ ፕላትፎርም የሚባለው ነው። የእነዛን መረጃዎች ትክክለኛነት በምንድን ነው የምታረጋግጡት፣ ወይስ ምንድን ነው መተማመኛችሁ የሚወጡት ሰው የሚያስገባቸው መረጃዎች ትክክለኛ ለመሆናቸው፣ ጊዜያቸውን የጠበቁ ለመሆናቸው፣ ሌሎች የስነ ምግባርም ሆነ ማህበራዊ እሴቶችን የማይጋፉ ስለመሆናቸው ምን ክትትልና ማረጋገጫ አላችሁ? እንግዲህ የመረጃ ትክክለኛነት እዚህም ሀገር ያሉ የመረጃ ቋቶች ትልቅ ችግር ነው። እኛ አሁን ያን ችግር ለመከላከል በሶስት መንገድ ነው የምናስበው ወይም እየሰራን ያለንበት አንዱ ምንድን ነው ይሄ ፕላትፎርም ማንኛውም ሰው ያመረጃ ትክክል አይደለም ወይም የኔን እሴቶችን ይጋፋል ያንቋሸሻል፣ ወይም ኦብጀክሽነብል የሚባለው ይዘት ካለው ሰው ሪፖርት ማድረግ ይችላል ወይም ለእኛ ጠቁሞ እኛ የራሳችንን እርምጃ እንድንወስድ መንገድ ይችላል። ከዛ እንግዲህ ከፍ ብሎ በሰፊው ሊሰራ የሚችለው አንዱ እንትን ምንድን ነው ሰዋሰው ዶት ኮም የማህበራዊ ትስስር ገጽ ያሉት መፍትሄዎች ሁሉ ወይም ቱልስ ይዞ ነው የተሰራው እና አንድ ሰው አንድን መረጃ ሲያገኝ የራሱን እይታ ማንጸባረቅ ይችላል። እዛ ኮንቴንትስ ላይክ በማድረግ ኮሜንት በማድረግ ወይም የራሱን አስተያየት በመስጠት እና እንግዲህ ሰዋሰው ድረገጽ ላይ ከላይ መጥተው ለተመልካች የሚታዩ አርቲክሎች በዛ እንግዲህ የእኛ ፕላትፎርም ያንን ሁሉ ግብአት አድርጎ አናላይዝ አድርጎ አብጠልጥሎ ነው እንግዲህ ለሰው እንዲታይ ተደርጎ ፕሮሞት የሚያደርጋቸው የሚያስተዋውቃቸው። ስለዚህ ያ እንግዲህ የተጠቃሚው ግብአት የመረጃዎችን ጥራትና ትክክለኛነት እያረጋገጠ ይሄዳል ማለት ነው። ሶስተኛው ደግሞ ምንድን ነው? በጣም ሴንስቲቭ የሆኑ ወይም አጨቃጫቂ ወይም የሰውን ስሜት እሴቶች ይጎዳሉ ብለን የምናስባቸው ዘርፎች ላይ ከሌሎች ተቋማት ጋር በመተባበር ለምሳሌ አዲስ አበባ ዩኒቨርስቲ ጋር አጋርዮሽ ወይም ፓርትነርሽፕ ስምምነት አለን፣ ወመዘክር ጋር አለን፣ ሌሎችም ወደፊት ብዙዎችን እናካትታለን ብለናል። እነኚህ ሴንስቲቭ የሆኑ ዘርፎች ላይ የባለሙያዎችን እይታ ኮሚቴ አሁን ለጊዜው አላቋቋምነውም። ያው እንግዲህ ያን ኮሚቴ አቋቁመን እነኝ ሴንስቲቭ የሆኑ ዘርፎችን በእነሱ ውስጥ እያለፈ ሄዶ የእነሱን እይታ ውስድን እኛም እንዲያልፉና እንዲወድቁ ወይም ብሎክ እንዲደረጉ የምናደረግበት መንገድ ለመፍጠር እንግዲህ አንዱ እቅዳችን ነው። አቶ መሰረት፣ አሁን ትልልቅ ድርጅቶችን ጠሩልኝ፣ አንድ ሁለቱን የአዲስ አበባ ዩኒቨርሲቲንና ብሔራዊ ቤተ መዛግብትን ወይም ወመዘክርን ጠሩልኝ። በምን ደረጃ ነው ግንኙነታችሁ ከእነሱ ጋር እና ሌሎችም ካሉ ቢጠቅሱልኝ። ግንኙነታችን ከእነሱ ጋር ምንድን ነው? አሁን ወመዘክርን በወስድልህ። ወመዘክር እንግዲህ በህግ ስልጣን ተሰጥቶት ኢትዮጵያ ውስጥ ያሉ you ማናቸውም መጣጠፍ ሶስት ኮፒ እንዲያስቀር ስልጣን ሰጥቶት የሚሰራ ድርጅት ነው፣ ተቋም ነው። እንግዲህ ብዙ ያላቸው መረጃዎች በወረቀት ደረጃ ተቀምጠው ብዙ ከድሮ መንግስታት ጀምሮ ያሉ መረጃዎችን ሰብስበው ያሉበት ደረጃ ነው ያለው። እና ከነሱ ጋር እንግዲህ ያለን ስምምነት ምንድን ነው ያን መረጃቸውን በእርግጥ ያው ሚስጥራዊ መረጃ ያልሆኑትን እኛ ገብተን አክሰስ ተሰጥቶን ወይም ያለምንም ገደብ እነኛም መረጃዎች አግኝተን ዲጂታይዝ እያደረግን ወደ ፕላትፎርማችን እንድናስገባ እነሱም የቻሉትን ሙያዊም የጉልበትም እገዛ ሰጥተውን ወደ ፕላትፎርማችን ለማምጣት ትልቅ ዶክመንት ተፈራርመን እሱን ስራ እየተሰራ ያለበት ሁኔታ ነው ያለው። አዲስ አበባ ዩኒቨርሲቲም ብዙ ቋንቋን በተመለከተ ባህልም በተመለከተ እና ብዙ የተሰሩ ሪሰርቾች አሉ። የእነኛ ሪሰርቾች ውጤት ወረቀት ላይ ብቻ ቁጭ ብሎ ለሰው ያልደረሱ ብዙ ብዙ ብዙ ዶክመንቶች አሉ። የምርምር ውጤቶች የሆኑ ሰነዶች ማለት ናቸው። የምርምር ውጤት የሆኑ ሰነዶች፣ በተለይ ደግሞ ብዙ ያልታወቁ ባህሎቻችን ላይ ቋንቋዎቻችን ላይ እና እነኛን ሰነዶች ተመሳሳይ በሆነ ጥረት ወደ ፕላትፎርሙ ማምጣት እንግዲህ አንዱ ከነሱም ጋር እየሰራን ያለንበት ኤሪያ ነው። ሌላው ተቋም እንግዲህ ገና ያላለቁ ግን በመንገድ ላይ ያሉ ተመሳሳይ ስምምነቶች ለምሳሌ የኦሮ የኦሮሚያ ባህል ማዕከል እዛ ተቋም ውስጥ አሁን የኦሮሞን ባህል የሚያንጸባርቁ ብዙ ብዙ መረጃዎች አሉ። ከነሱም ጋር እንደዚሁ ተመሳሳይ የሆነ አጋሪዎች ለመመስረት በመንገድ ላይ ነው፣ ብዙ አሉ። ሸገር ፌም ደግሞ በተቃራኒው ከኛ ዶክመንቶች ወይም ሰነዶች በመውሰድ አድማጭ ማወቅ ይገባዋል ብለው የሚያስቡትን ብርቅዬ የሆኑ ሰነዶቻችንን በድምጽ በማቀናበር ለአድማጮቻቸው ለመስጠት እነሱ ይሄን እየሰሩ ያለበት ሁኔታ ነው ያለው። እንግዲህ ጥረቱ ትልቅ ነው። የብዙ ተቋማትን ትብብር የሚጠይቅ ነው። ያንንም እንግዲህ አውቀን ከወዲሁ ነኛን ፓርትነርሺፖች እየሰራን ነው ማለት ነው። አቶ መሰረት አራት ናችሁ እንደገለጹልኝ ከሆነ መስራቾች፣ የሰዋሰው ዶት ኮም እና የመራችሁትም ያላችሁት የሚጠቅሱልኝ ስራ ደግሞ እጅግ በጣም ስፋት ያለው እና ብዙ ኃይልና ጊዜም ብቻ ሳይሆን በገንዘብ ደረጃም አቅም የሚጠይቅ ነገር ነው። እንዴት ነው ይህንን ማድረግ የምትችሉት? እንዴት ነው የምትንቀሳቀሱ? ልክ ነው። በጣም ትልቅ አቅም እና ገንዘብ የሚጠይቅ ስራ ነው የገባንበት ስራ ማንኛውም እንግዲህ እዚህ ስልከን ቫሊ ውስጥ ያለ ተቋም ወይም ስታርታፕ እንደሚያደርገው በቅርብ ጊዜ ወደፊት ይሄንን ፕሮጀክት ከሚደግፉ ኢንቨስተሮች የገንዘብ አቅም በማግኘት እንግዲህ ን መፍትሄ ለማቀላጠፍ ነው። እንግዲህ አንዱ ትልቁ ረዥሙ ሀሳብ እነኛ ኢንቨስተሮች እንግዲህ ከአፍሪካ ጋር ሪሌትድ የሆኑ ሊሆን ይችላል። እዚሁ ስልከን ቫሊ ባሉ የተለያዩ ስታርታፖች ኢንቨስት በማድረግ የሚሰሩ ሊሆኑ ይችላሉ። ግን ምንድነው ሄዶ ዞሮ ዞሮ የአፍሪካ የኢንተርኔት አቅም በጣም የጎለበተና ያደገ ስለሆነ ያም ትልቅ ፊውቸር ወይም ፖቴንሻል ስላለው እንግዲህ እዛ ኤሪያ ላይ ኢንተረስትድ ይሆናሉ ብለን እናስባለን። ከዛ በፊት ግን ወደ እነሱ ለመሄድ ችግሩን የሚያሳይ ከዛ ደግሞ ያስቀመጥነው መፍትሄ እውነትም የሚሰራ እንደሆነ ሰው እየተቀበለው እንደሆነ፣ ሰው ተቀብሎት እየተገለገለበት እንደሆነ ወይም በእነሱ አጠራር ዩዘር ቤዙ ምን ያክል እያደገ ነው የሚለውን ለማሳየት ትልቅ የፕሮሞሽን ወይም የማስታወቂያ ስራዎች ሰው ጋር ደርሰን እንደተቀበለን ያን ማሳየት ይጠበቅብናል። ያንን ለማድረግ አሁን ምንድን ነው እያደረግን ያለ ነው። እስካሁን በአራቱ መስራቾች የገንዘብ አቅም ነበር እየተደገፈ ያለው። አሁን ግን እንግዲህ በዛ እና በኢንቨስተሮች መካከል ከብዙሀኑ ኢትዮጵያውያን ወይም አፍሪካውያን ፈንድ በመሰብሰብ ያንን ውጤት ወደ ኢንቨስተሮች ይዘን የምንሄደው ውጤት ለማምጣት ነው። አሁን ኪክስታርተር የተባለ ፕላትፎርም ላይ ይሄንን ፈንድ እየሰበሰብን ያለንበት ጊዜ ነው። ኪክስታርተር ዶት ኮም እንግዲህ ምንድን ነው ፕሮጀክታችንን እንቀርጻለን። በሚቀጥሉት ስቴፖች ምንድን ነው ምንሰራው፣ ምን ያስፈልገናል የሚለውን ዲቴይል አስቀምጠን ሰዎች ያንን ያገባኛል፣ ሪሌት አደርጋለሁ የሚሉ ሰዎች ሁሉ እንዲደግፉ ፖስት ያደረግንበት ካምፔን ነው። በዚሁ አጋጣሚ እንደውም ለአድማጮችህ የማስተላልፈው መልእክት ገብተው ኪክስታርተር ዶት ኮም ላይ ሰዋሰው ብለው ፈልገው ምን ውጤት አመጣን ወዴት እየሄድን ነው ምን ያስፈልገናል የሚለውን ጠለቅ ባለ መልኩ አይተው መደገፍ የሚችሉ ከሆነ መደገፍ ይችላሉ። ያው በዚሁ አጋጣሚ ማስተላለፈው ለመሆኑ፣ የእናንተን መረጃዎች ወይም እዛ ላይ ያሰፈራችኋቸውን ሰነዶች ለመጠቀም ፍቃድ መጠየቅ ያስፈልጋል እናንተን ወይስ ማንም በፈለገው ሁኔታ መጠቀም ይችላል። ማንም ተጠቃሚ በፈለገው ሁኔታ መጠቀም ይችላል። መመዝገብም ራሱ ለማንበብ እና መረጃዎች ለመጠቀም መመዝገብም አያስፈልገውም። አንድ ሰው ግን ደግሞ የራሱ መረጃዎች ለማካፈል ግን ያ ያካፈለው ሰው ማን እንደሆነ ፕላትፎርሙም ብዙ ውስጥ የሚሰራቸው ነገሮች አሉ ማንነትን የሚጠይቁና እነኛ ስላሉ አንድ ሰው መረጃዎችን ለማካፈል ሲፈልግ መመዝገብ አለበት። ያኔ መመዝገብን እንጠይቃለን። ከዛ ውጭ ግን ለማንበብ ለመጠቀም ማንኛውም ሰው ያለምንም ፈቃድ መጠቀም ይችላል ማለት ነው። መጠቀም ስል ለምሳሌ አንድ የራዲዮ ጣቢያ ጠቅሰውልኛል። መገናኛ ብዙሀን ገብተው መረጃዎችን ወስደው ከሰዋሰው ዶት ኮም ነው ያገኘሁት ብለው ወይም ሳይሉም መጠቀም ይችላሉ። ውል ያስፈልገዋል። እንደዚህ አይነት አሰራር ውል አያስፈልገውም The cat ግን እንግዲህ ሰዎችም መረጃዎችን ሲያስገቡ ሰዋ ሰው ውስጥ ያገኙበትን ምንጭ ያ ሶርሱ ምን እንደሆነ እንዲያስገቡ በጣም በጣም እናበረታታ፣ ምንጭ እንዲጠቅሱ። ከዛም የሚወስዱ ሰዎች ሚዲያ ሊሆን ይችላል፣ ወይም ለምርምር ሊሆን ይችላል። በሚወስዱበት ጊዜ ከሰዋ ሰው የመጣና ሰዋሰው ደግሞ ሰዋሰው ውስጥ ማን ኮንትሪቢዩት እንዳደረገው ማን እንዳበረከተው ያን መጣጥፍ በመግለጽና በመመስገንም እንዲጠቀሙ ነው የምናበረታታው። ግን የተለየ ውል የሚያስፈልገው አይደለም። በዚህ አመት የና እናንተን የበጀት ዓመት ለጊዜው አላውቅም። በኢትዮጵያ የሚሆን በአውሮፓ ዓመት ምን ያህል መረጃ ለማስገባት ሐሳብ አላችሁ? ይህንን ሁሉ የማስተዋወቂያ እንቅስቃሴ እያደረጋችሁ ድጋፍ እያሰባሰባችሁ እስካሁን ድረስ አርባ ሺህ እንዳስገባችሁ ገልጸውልኛል። አዎ፣ እንግዲህ ይህ አርባ ሺህ እንግዲህ በሶስት ዓመት ነው የገባው። ነገር ግን ያለምንም ማስታወቂያ ነው። እንግዲህ ይሄ ኦርጋኒክ የሚሉት በዛ አካባቢ አጠራር ኦርጋኒካሊ የመጣ ወይም ያለምንም ማስታወቂያ ያለምንም ቅስቀሳ የመጣ ውጤት ነው። የኪክስታርተር ዶት ኮም ጋር እንግዲህ ሬዝ የምናደርገው ፈንዳችን ወይም የገንዘብ አቅም ስኬታማ ሆኖ ወደ ሙሉ ቅስቀሳና ፕሮሞሽን ስንገባ ግን ከዚህ በላይ ትልቅ ውጤት እንጠብቃለን። ሰው ሲያውቀው በየአቅጣጫው እንግዲህ ወመዘክር በኩልም ያለው እንቅስቃሴያችን ፍሬ ሲያፈራ ብዙ ብዙ ውጤት እንደሚመጣ እንጠብቃል ያደርጋል በግምት ደረጃ ይህ ነው ማለት እንግዲህ ሊከብድ ይችላል። በእርግጥ ግን እስካሁን ከመጣው ይሄ አርባ ሺ በሶስት አመት በጣም ትንሽ ቁጥር፣ ምክንያቱም ምንም እስካሁን የተሰራ ዜሮ ፕሮሞሽን ወይም የዜሮ ማስታወቂያ ፕሮግራም ነበረን ማለት ይቻላል። እና እንግዲህ በዚህ አመት ምናልባትም በሶስት አመት ከሰራ ነው የበለጠ እንሰራለን የሚል ግምት አለኝ። ቀላል አቅም አይደለም አሁን ያላችሁ በተለይ የጠቀሷቸው ተቋማትን ግምት ውስጥ ካስገባን እንግዲህ ሲሊከን ቫሌ አካባቢ ሌሎችም ብዙ ኢትዮጵያውያን ትውልድ ኢትዮጵያ ያላችሁ ብዙ ስራ እየሰራችሁ ያላችሁ ወደፊትም ምን እንደምትሰሩ የት እንደደረሳችሁ እየተከታተልን ለህዝብ የምናሳውቃለን። ለዛሬ ግን የሚጨምሯት አጭር ነገር ካለች እድል ልስጠወት። እሺ አቶ ሰለሞን። እንግዲህ ለዚህ እድል ፕሮግራም ላይ ቀርቤ የሰዋሰው ዶት ኮምን ታሪክ እንዳውራ ስለጋበዝከኝ አመሰግናለሁ። ሌላው እንግዲህ ለአድማጮች መንገድ የምፈልገው ይሄ እንግዲህ በእኛ ብቻ የሚሰራ አይደለም ቅድም እንዳልከው የሁሉንም ርብርቦሽ የሚጠይቅ ስራ ነው። እያንዳንዱ ሰው እንግዲህ በተለያየ መልኩ አስተዋጽኦ ሊያደረግ ይችላል ወይም ሊያበረክት ይችላል። አንድ ሰዋ ሰውን በመሞከር ገብቶ በማየት አስተያየቶችም ካሉ ቀላል የሆነ ዘዴ ያለን እዛው ያስቀመጥ ነው ለኛ በመንገር አፕሊኬሽኖቻችንን ወይም መተግበሪያዎቻችንን ዳውንሎድ አድርጎ በመጠቀም እና ከዛም ባሻገር ያሉትን እንግዲህ ሁላችንም በሆነ ዘርፍ ጥሩ እውቀት አለን ብለን ነው። እንግዲህ ያው እውነታው እሱ ነው። ስለዚህ መረጃዎችንም ማምጣት ከዛ እንግዲህ ቻለ ይሄንን ኤፈርት እንግዲህ ማቀላጠፍ እንዲቻል ያው የገንዘብ አቅም ያስፈልገናል። ለጊዜው ኪክስታርተር ዶት ኮም ጋር ሄዶ ሰዋ ሰው ብሎ ፈልጎ ዲቴል እቅዶቻችንን በማየት ያንን ማገዝ ቢቻል አንዱ ምለው እሱ ነው። ከዛ ባሻገር ደግሞ እንግዲህ ይሄንን ጥረት በሰፊው ደግፋለሁ፣ በሰፊው አብሬ መሰለፍ እፈልጋለው፣ በገንዘብም በሙያም ብሎ የሚያስብም ሰው እንዲሁ በራችን ክፍት እንደሆነ በዚሁ አጋጣሚ ላስተላልፍ ፈልጋለው። ከዛ ባሻገር እንግዲህ በዚህ አጋጣሚ ልጠቀምና መዘክር ዳይሬክት ዳይሬክተርን አቶ ይኩኖ አምላክ በጣም ማመስገን እፈልጋለሁ። አላማችን በደንብ ተረድተው ተቋማቸው ደግሞ ለእኛ አላማ መቀላጠፍ ያለውን አስተዋጽኦ በደንብ ተረድተው ነገሮችን ስላቀላጠፉልን ለፓርትነርሺፑ በዚሁ አጋጣሚ በጣም ማመስገን እፈልጋለሁ። ይሄው ነው እንግዲህ አመሰግናለሁ። አቶ አመሰግናለሁ አቶ መሰረት እሸቴ ውበትን በአዲስ አመት ስኬትን እመኛለሁ። ስላፈካው ፍቅርህን ፈለኩት የግን አረገው የፍቅር ሚዛኑ ለማን እንዳደላ ቢረብድም ገብቶኛ። የጸዲ የሙዚቃ ሕይወት ቀጣዩ ዝግጅታችን ነው። ኤደን ገረመው ከእንግዳዋ ጋር ታቆየናለች። እድገቷና ውልደቷ መሃል አዲስ አበባ ላይ የተማረችውም አዲስ ከተማ ነው። ከመቀሌ ዩኒቨርሲቲ በማኔጅመንት ተመርቃለች። ማንጎራጎር እና መደነስ የጀመረችው ገና በልጅነቷ መሆኑን ትናገራለች። በቅርቡ ሰው የተሰኘ በአይነቱ ለየት ያለ የአፍሮቢትና የሬጌ ቅልቅል አልበም ለአድማጮች አድርሳለች። ጸደኒያ ብርሃኑ ወይም በመድረክ ስሟ ጸዲ ለጓደኞች ይዘፍን ነበር ከአዲስ ከተማ ጀምሮ፣ ከዛም በፊት የወዳጆች ጊዜ ላይ ኤለመንተሪ እያለው ይዘፍን ነበር። እንደ ስራ ግን መንገዱን የከፈተልኝ የኢትዮፒክ ሬዲዮ ሾ የድምፅ ውድድር ላይ ተማሪ እያለሁኝ ተወዳደርኩኝ። መቀለ ዩኒቨርሲቲ ነበርኩኝ። እሱ ውድድር ላይ አሸናፊ ነበርኩኝ። ከዛ በኋላ ያው በደንብ እንደ ስራ እያሰብኩ እየጻፍኩ ገራሲን ስራዎች መስራት ጀመርኩ ማለት ነው። ፐርፎርም ማድረግ የጀመርኩት ተማሪ እያለሁኝ መቀለ ዩኒቨርሲቲ ተማሪ እያለሁ ያጠናሁት ማኔጅመንት ነበረ። ከዛ አዲስ አበባ ስመጣ በማኔጅመንት አላረግኩም። አዲስ አበባ ስመጣ ላይ ሙዚቃ ክለብ ውስጥ መስራት ጀመርኩ። ሲያወሩ ስለ አንተ ብዙ እያሉ ነው። ሉባክ ባንድ፣ ማህሬ ብራዘርስ፣ አህዱ በየአይነቱ ባንድ ውስጥ እየተጫወተችና በሙዚቃ ስራ ራሷን እየመወረደች የቆየችው ጸዲ ከአልበም ስራዋ በፊት ማነህና ልሸነፍ የተሰኙ ነጠላ ዜማዎችን አድማጮች ጋር አድርሳለች። ወደ አልበም የመጣሁት ከሁለቱ ነጠላ ዜማዎች በኋላ ነው። ማነህና ልሸነፍን ከዛ በኋላ ህልሜ ትንሽ ከፍ አለ እና አልበም ወደ መስራቱ ሀሳብ ገባት። እና ሁልጊዜ የራሴ አልበም እንዲኖረኝ ፈልግ ነበረ። ከሲንግሎች በኋላ ቀጥታ ወደ አልበም ስራው ገ አልበሜ ላይ አስራ ሁለቱን ትራክ የሰራው ኪርቤል መንበር ወይም ማጤቢት ነው። አስራ ሶስተኛውን ትራክ የሰራው ደግሞ ኤንዲ ቤተ ዜማ ይባላል። በማሲንቆ ሀዲንቆ የሚባል ሙዚቀኛ ተሳትፎበታል። ግጥምና ዜማ የራሴ ነው። የራሷን ግጥምና ዜማ ራሷ የምትጽፈው ጸዲ የሙዚቃ ትምህርት መማሯን ጠይቄያት ነበር። ምንም አይነት የሙዚቃ ትምህርት አልወሰድኩም፣ ሙዚቃ አበክሬ ከመስማቴ የመጣ ነው ትላለች። ሙዚቃ ተምሬ አላቅም፣ ግን ከጣም ከልጅነት ጀምሮ መዝሙርም ዘፈንም እየሰማሁ ያደግኩትኝ እና አማርኛ ላይ ደግሞ እነ ጂጂን፣ ዘሪቱን፣ ማህሙድን ከድሮዎቹ ሰማ ነበረ። እንግሊዝኛ ላይ እነ ሪሃናን ሰማ ነበር ድሮ ያው ምትሰሚ ነገር ነው። መጨረሻ ላይ ተጠራቅሞ የአንቺ ማንነት የሚፈጥረው። በትምህርት ምንም አልተማርኩም ሙዚቃ። ከልጅነት ጀምሮ ግጥም ጽፍ ነበረ። ግጥም ጽፌ የግጥም ወይም ደግሞ የስነ ጽሁፍ ምሽት ላይ ወይ ፕሮግራም ላይ ምናምን አቅርብ ነበረ፣ ያለ ዜማ ማለት ነው። እዛ በኋላ ግን አንዳንድ ጊዜ መንገድ ላይ ዜማ ቀዳ አለው። ትምህርት ቤት እያለው አስተማሪ እያስተማረ ቀስ ጊዜ ዜማ ቀዳ ነበር አስታውሳለሁ። እንዳይጠፋብኝ ማለት ነው። ሁሉ ጊዜ አብሮኝ ያለው ሙዚቃ ሰው ያልኩበት ምክንያት አንደኛ በሁሉም የዘፈኖች ሀሳብ ውስጥ ሰዎች አልፈዋል ብዬ አስባለሁ። የሰዎች ስሜቶች ተጠራቅመባቸዋል ዘፈኖቹ ላይ ሁለተኛም ደግሞ የተነሳው ሀሳብ ትልቅ ነው። ሀገሬ ሰው ነው ነው የሚለው አንድ ሰው ባዶ መሬት ላይ ምንም አይነት ነገር ቢኖረው ያለ ሰው መኖር ይሰብደዋል። ለዛ ነው ሀገሪ ሰው ነው ወይም የሰው ፍቅር ሰው ነው እንደ አልበም ሀሳብ እንዲመስታ ስለፈለግኩኝ ሰው ብያዋለሁ ማለት ነው። ለአልበሜ መጠሪያ ያደረግኩት ሰው የሚለው ሀሳብ ግዙፍ ነው፣ መጀመሪያ ሰው መሆን ይቀድማል የምትለው ጸዲ የአልበማን መውጣት ተከትሎ በምሽት ክለብ ውስጥ መስራት ማቆሟንና ለኮንሰርት እየተዘጋጀች መሆኑን ነግራኛለች። ስታጠቃልልም ይህንኑ የአልበማ መጠሪያ የሆነው ሰው የተሰኘ ሙዚቃ ለአድማጮች ጋብዛለች።

kasau garle tawachu waim ድርጅታችን ለዛሬ ተጠናቀቀ። በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምሰናበታችሁ ሳስተናግዳችሁ የቆየሁት ሶሎሞን አባተ ነኝ። መልካሙን ሁሉ እመኛለሁ። ከእኛ ጋር ስላመሻችሁ አመሰግናለሁ። ሰላም፣ በደህና አደሩ።